ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዓመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ። ክቡራትና ክቡራን አድማጮች በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 21 2008 ዓ ም ዝግጅታችን አሁን ጀመረ። ጤና ይስጥልን። እንደምናመሻችሁ ጤና ስጥልን። የዚህ ምሽት አስተናጋጆቻችሁን ያዳኒ ፍሳዬና እኔም ሶሎሞን አባተ ነን። በኢትዮጵያ 18 የአገር ውስጥና 14 የውጭ ግብረሰናይ ድርጅቶች ተዘጉ፣ በ167 ማስጠንቀቂያ ተሰጠ። ዓመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ ፈቃድ መልሰው ይዘጋልንና ክሊር እንሁን ብለው ነው። አቶ ተስፋይ አቶ አሰፋ ተስፋዬ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ቃል አቀባይ ናቸው። ከህጉም በላይ ህጉን አጥብቦ በመተርጎም ህጉን በአልታዊ አንዳንድ ጊዜም በመተርጎም ትልቅ ተጽዕኖ እያመጣ ያለው ኤጀንሲው ነው። ኤጀንሲው ጋር ያለው አሰራር ነው። አቶ አበበ ሀይል ገብርኤል የህግ ባለሙያና የግብረሰናይ ድርጅት አማካሪ በአብይ ርዕስ ዘገባለን። አቶ ደበበ ኃይለ ገብርኤል ተብሎ ይስተካከል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቋሚ ያልሆነች አባል ለመሆን ዛሬ ካለምንም ተቃውሞ ተመርጣለች። በ185 ድምፅ ነው የተመረጠችው የሚያስፈልገው አንድ መቶ 27 ድምፅ ነበር። ስዊድንና ቦሊቪያም በጸጥታው ምክር ቤት ለሁለት ዓመታት ያህል ቋሚ ያልሆኑ አባላት ሆነው ያገለግላሉ። ሌሎቹ ቋሚ ያልሆኑት አምስት አባላት ግብፅ፣ ጃፓን፣ ሴኔጋል፣ ኡክራይንና ኡራጋይ ናቸው። የደቡብ አፍሪካው ፕሬዚደንት ጃከብ ዙማ በተወለዱባት ገጠር ያለውን የግል ቤታቸውን ለማደስ ከወጣው የመንግስት ገንዘብ ሶስት ከመቶውን ወይም አምስት መቶ ሺህ ዶላር መልሰው መክፈል ይኖርባቸዋል ሲል የደቡብ አፍሪቃ የገንዘብ ሚኒስቴር አስታውቋል። የሀገሪቱ ከፍተኛ ፍርድ ቤት ሐሳቡን ተቀብሏል። ፕሬዚደንቱን የሚቃወሙ ሰዎች ግን አሁንም እንዳልረኩ እየተናገሩ ናቸው። የደቡብ አፍሪቃ ሕገ መንግሥታዊ ፍርድ ቤት ዛሬ የሰጠውን ብይን ካጠናቀቀ በኋላ ዙማ ገንዘቡን ለመክፈል የአርባ አምስት ቀናት የጊዜ ገደብ ይሰጣቸዋል። ዙማ የግል መኖሪያ ቤታቸውን ለማደስ በወጣው 23 ሚሊዮን ዶላር የመንግስት ገንዘብ አላግባብ ተጠቅመዋል ሲል የሀገሪቱ ከፍተኛ ጸረ ሙስና አካል አቻምና ውሳኔ ማሳለፉ ይታወቃል። የዙማ ወገኖች የተደረገው እድሳት ለፕሬዚደንት መደረግ ባለበት የጸጥታ ጥበቃ መሠረት ነው ይላሉ። አቃቤ ሕግ ቱሊ ማዶንሴላ ግን መዋኛ ቦታ፣ ቲያትር ቤት የእንግዳ መቀበያ፣ የከብቶች በረት ለመገንባት የመንግስት ገንዘብ መጠቀም አልነበረባቸውም ብለዋል። ከሰሐራ በመለስ ባሉት የአፍሪቃ ሀገሮች ከምግብ ጋር የተያያዙ በሽታዎችን ለመከላከል የገንቢነት አቅም ያለው የስኳር ድንች አይነት ያፈለቁት ተማራማሪዎች ቡድን የዚህ ዓመቱን የዓለም የምግብ ፕሮግራም ሽልማት አግኝቷል። ድርጅቱ በየዓመቱ የሚሰጠው ሽልማት በዓለም ዙሪያ የምግብ ጥራትን፣ ብዛትንና አቅርቦትን በማሻሻል ረገድ ስኬት ስላስገኙት ሰዎች እውቅና ይሰጣል። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ኃላፊ ጊያል ስሚዝ፣ ሌሎች ባለሥልጣኖች ዛሬ በውጭ ጉዳይ ሚኒስቴር በተደረገ ስነ ስርዓት ተሸላሚዎችን አስታውቀዋል። ሦስት መሠረታቸው አፍሪካ የሆነ የዓለም አቀፍ ድንች ማዕከል ተመራማሪዎችና አንድ ስለ ምግብ ጥናት የሚያደርግ የአሜሪካ ተቋም ተሸላሚዎች ሆነዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ሀገራቸው ከአውሮፓ ህብረት ለመውጣት ከወሰነች ወዲህ ለመጀመሪያ ጊዜ ከአውሮፓ ህብረት መሪዎች ጋር ለመነጋገር ዛሬ ወደ ብራስልስ ሄደዋል። ብሪታንያ የፍቺውን ሂደት እንዴትና መቼ ነው የምትጀምረው የሚሉ ጥያቄዎች ቀርቦባቸዋል። እንግሊዝ አቋሟን ግልጽ እንድታደርግ እፈልጋለሁ። ዛሬ ነገ ማለዳ ሦስት ሰዓት ላይ ሳይሆን በቅርቡ ሲሉ የአውሮፓ ህብረት ኮሚሽን ፕሬዚደንት ዣን ክላውድ ጃንከር አስገንዝበዋል። የኮሚሽኑ ፕሬዚደንት ይህን ያሉት ዛሬ በተደረገው አስቸኳይ ስብሰባ ላይ ነው። የብሪታንያ መሪዎች ግን የፍቺውን ሂደት ለመጀመር የቸኮሉ አይመስሉም። ከሥልጣናቸው ለመሰናበት የጠየቁት ጠቅላይ ሚኒስትር ዴቪድ ካምረን ከአውሮፓ ኅብረት አባልነት የመውጣቱን ሂደት የሚጀምረው እርሳቸው ሳይሆኑ የሚተካቸው ሰው እንደሚሆን ግልጽ አድርገዋል። የካምረን ወግ አጥባቂ ፓርቲ ራሳቸውን ተክቶ የፓርቲው መሪ የሚሆነውን ሰው የመምረጡን ሂደት በመጪው ሐሙስ የመጀመር ዕቅድ አለው። እስከ መጪው ነሐሴ ባለው ጊዜ ውስጥ ተተኪውን ሰው ይሰይማል ተብሎ ይጠበቃል። ፈረንሳይና ሌሎች የአውሮፓ ኅብረት አባል ሀገሮች ግን ብሪታንያ የፍቺውን ሂደት እንድታፋጥን ይፈልጋሉ። ምክንያቱም ሂደቱን ባጓተተች ቁጥር በምጣኔ ሀብቷ ላይ የሚደርሰው ጉዳት ሊባባስ ይችላል የሚል ስጋት ስላላቸው እንደሆነ ተነግሯል። በእንጥልጥል መቆየት አንፈልግም ሲሉ ጃንከር አስገንዝበዋል። እንግሊዝ ውስጥም ዛሬ የፖለቲካ ትርምስ ተፈጥሯል። አንድ የሌበር ፓርቲ ወይ የምክር ቤት አባል ከአውሮፓ ኅብረት ለመውጣት ይጥር በነበረው እንቅስቃሴ ላይ ከፍተኛ ትግል አካሂደዋል በሚል በተቃዋሚው መሪ ጀረማይ ኮርቢን ላይ የትምምን የመንፈግ ድምፅ ሰጥተዋል። ኮርቢን ግን አልወርድም ብለዋል። ብሪታንያ ከአውሮፓ ኅብረት አባልነት የወጣችበትን ባለፈው ሳምንት በህዝበ ውሳኔ ድምፅ ያሳለፈችውን ታሪካዊ ውሳኔ ተከትለው ኅብረቱ በሚኖረው ቀጣይ አቅጣጫ ላይ ለመምከር ብራሰልስ ላይ የመከሩት የአውሮፓ መሪዎች ደሴቲቷ ሀገር 27 አባል ሀገሮችን ካለፈው ህብረት በፍጥነት ተሰናብታ ተሰናበት ዘንድ እያሳሰቡ ነው። አጠር ያለውን ዘገባ አሉላ ከበደ ያቀርበዋል። ብሪታንያ በህብረቱ ያላትን ቦታ፣ ታገኛቸው የነበሩትን ጥቅሞች ብታጣም የኔቶ የሰሜን አትላንቲክ አገሮች ወታደራዊ ህብረት የቅርብ አጋርነቷ ግን ትቀጥላለች ያሉት የጀርመኗ ቻንስለር አንጌላ ምርክል ናቸው። ምርክል ለሀገራቸው ፓርላማ ባሰሙት በዚህ ንግግር ህብረቱ ብሪታንያ ብትወጣም ከህብረቱ ብሪታንያ ብትወጣም ጥንካሬውን ሳያጣ እንደሚቀጥል ያላቸውን እምነት ነው ያመለከቱት። የአውሮፓ ህብረት የብሪታንያን ከህብረቱ መሰናበት በብቃት ለማስተናገድ በቂ አቅም አለው። በ27 አባል ሀገሮች ብቻ ለመቀጠል በቂ ጥንካሬም አለው። ህብረቱ ባለም ዙሪያ ጥቅሞቹን ማስጠበቅ የሚያስችል ብቃት አለው። ቻንስለሯ ይህን የተናገሩት በኅብረቱ ቀጣይ አቅጣጫ ላይ ለሚመክረው አስቸኳይ ጉባኤ ወደ ብራስልስ ከማቅናታቸው አስቀድሞ በሰጡት አስተያየት ነው። ከአውሮፓ መሪዎች ጋር ለመነጋገር በዛሬው ዕለት በተመሳሳይ ወደ ብራስል ያመሩት የብሪታንያው ጠቅላይ ሚኒስትር ዴቪድ ካምሮን በበኩላቸው ሲናገሩ የስንብት ሂደቱ በተቻለ መጠን አዎንታይነት ያልተለየው ይሆናል የሚል ተስፋ እንዳሳደረባቸው ነው የገለጡት። የአውሮፓ ኅብረትን ለቀን ብንወጣም ለአውሮፓ ጀርባችንን እንሰጣለን ማለት መሆን የለበትም። እነኚህ አገሮች ጎረቤቶቻችን፣ ወዳጆቻችን፣ አጋሮቻችንና ተባባሪዎቻችን ናቸው። ንግድ ትብብርንና ደህንነትን አስመልክቶ የተቻለውን ያህል የቅርብ ግንኙነት እንዲኖረን ጥሪ አደርጋለሁ። ብሪታንያ ባለፈው ሐሙስ ባሳለፈችው በዚህ ሕዝበ ውሳኔ ድምፅ ከህብረቱ አባልነት ብትወጣም ጠቅላይ ሚኒስትሯ ግን የስንብት ሂደቱ ከመጀመሩ አስቀድሞ የአገሪቱ ፓርላማ ውሳኔውን ማጽደቅ አለበት ባይ ናቸው። የሕዝበ ውሳኔውን ውጤት ይፋ መሆን ተከትሎም ሚስተር ካምሮን ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ባለፈው አርብ ይፋ ማድረጋቸው ይታወሳል። ቤንጋዚ፣ ሊቢያ ይገኝ በነበረው የዩናይትድ ስቴትስ ዲፕሎማሲያዊ ተልእኮ ላይ በአውሮፓ አቆጣጠር በ2012 ዓመተ ምህረት የዛሬ አራት ዓመት አካባቢ ማለት ነው ለተፈጸመው ጥቃት መጠየቅ ያለበት የአሜሪካ ወታደራዊ ኃይል ነው ሲሉ መርማሪዎች ተናገሩ። በአሸባሪዎች በተከፈተው ጥቃት አራት አሜሪካውያን ተገድለዋል። መርማሪዎቹ አብዛኞቹ ሪፐብሊካን የሆኑ የምክር ቤት አባላት ናቸው። የመርማሪዎቹ ቡድን ሊቀመንበር ትሬጎድዊ ዛሬ ሲናገሩ ፕሬዚደንት ኦባማና ያኔ መከላከያ ሚኒስትር የነበሩት ሊዮን ፓኔታ በቤንጋዚ የአሜሪካ ወታደራዊ ኃይል እንዲመደብ ያዘዙ ቢሆንም የተላከ ወታደራዊ ኃይል አልነበረም ብለዋል። ጎውዲ ሁለት ዓመታት የፈጀውና ሰባት ሚሊዮን ዶላር የወጣበትን ምርመራ ያቀፈ ባለ ስምንት መቶ ገጽ ዘገባ ሲያቀርቡ የመጨረሻዎቹ ሁለት አሜሪካውያን የተገደሉት የአሜሪካዎቹ የአሸባሪዎቹ ጥቃት ከተጀመረ ወደ ስምንት ሰዓታት ከሚጠጋ ጊዜ በኋላ ሆኖ ሳለ ወደ ሊቢያ የተላከ ኃይል አልነበረም ብለዋል። ወታደራዊ መሪዎቹ በሊቢያ ይካሄዱ ስለነበረው ሁኔታ መረጃ አልነበረንም፣ የምንልከው ኃይልም አልነበረም ሲሉ ቆይተዋል። ዘገባው ያኔ የውጭ ጉዳይ ሚኒስትር በነበሩት የዲሞክራቲክ ፓርቲው የዘንድሮ ፕሬዚደንታዊ ተፎካካሪ እንዲሆኑ በሚጠበቁት ሂላሪ ክሊንተን ላይ ያቀረበው አዲስ ክስ ወይም የአዲስ አዲስ የጥፋት ጭብጥ የለም። ዜናው አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 21 2008 ዓ.ም ምሽት ፕሮግራም ነው። በኤልኒኞ ምክንያት የተከሰተው ድርቅ ቢያበቃም አሉታዊ ተጽዕኖ እንደሚቀጥል የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አስታወቁ። የዓለም አቀፍ ቤታዊ ተቋማት እንደሚሉት ድርቁ አብቅቷል። ምክንያቱም ድርቅ ከእርጥበት ጋር የሚገናኝ ስለሆነ ነው። በቂ እርጥበት ባለበት ድርቅ አለ ብሎ መውሰድ አይቻልም። ነገር ግን ይህ ድርቁ አሉታዊ ተጽዕኖ ይቀጥላል። ወደ ኋላ ዘገባለን የሚመጣው አንድ የሰውነት ክፍል ውስጥ ያለ ኢንፌክሽን ወደ ደም ውስጥ ሲገባ ነው። ሳምባ ኢንፌክሽን ሊሆን ይችላል። ከሽንት ኢንፌክሽን፣ የኩላሊት ኢንፌክሽን፣ የቆዳ ኢንፌክሽን፣ ማንኛውም አይነት ኢንፌክሽን ሰውነታችን ውስጥ ያለ አንድ ቦታ መወሰኑ ቀርቶ ወደ ደም ዝውውር ሲገባ ነው። ዶክተር ተዋበ ከበደ በልማድ የደም መመረዝ ስለሚባለው የህመም ሁኔታ በሐኪሙን ይጠይቁ ጊዜ ይናገራሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ 108 የሀገር ውስጥና 14 የውጭ ግብረሰናይ ድርጅቶች እንዲዘጉ ተደርጓል። ሌሎች 167 ድርጅቶች ደግሞ የጽሑፍ ማስጠንቀቂያ እንደተሰጣቸውና መሻሻል እንዲያደርጉ ዛሬ በተጠራ የምክክር ስብሰባ ላይ መታዘዛቸው ተዘግቧል። አብዛኞቹ የተዘጉት በጀት አጥተው እንደሆነ የበጎ አድራጎት ድርጅቶችና ማኅበራት ኤጀንሲ የኮሚኒኬሽን የሥራ ሂደት ባለቤት አቶ አሰፋ ተስፋዬ ለአሜሪካ ድምፅ ገልጸዋል። የህግ ባለሙያና ለረጅም ጊዜም የበጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ኃይለ ገብርኤል ለድርጅቶቹ መዘጋትና መዳከም ምክንያቱ ህጉና ህጉን የሚያስፈጽሙት የኤጀንሲው ሰራተኞች ናቸው ይላሉ። ጽዮን ግርማ ተጨማሪ ይዛለች። የበጎ አድራጎት ድርጅቶችና ማህበራት አዋጅ ከወጣና እሱን ተግባራዊ ለማድረግ በኤጀንሲው የሚወጡት መመሪያዎች ተግባራዊ መደረግ ከጀመሩ በኋላ የተለያዩ የበጎ አድራጎት ድርጅቶች እየተሰጉ ይገኛሉ። አብዛኞቹ ደግሞ የገንዘብ አጠቃቀምና አሰራርን በተመለከተ ህጉ ያስቀመጠው ገደብ ከመዘጋት በመለስ እያዳከማቸው እንደሆነ ይገልጻሉ። የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ባወጣው ሪፖርት በኢትዮጵያ በዘጠኝ ወር ጊዜ ውስጥ አንድ መቶ ስምንት የሀገር ውስጥና አስራ አራት የውጭ ግብረሰናይ ድርጅቶች መዝጋቱን አስታውቋል። ሌሎች አንድ መቶ ስልሳ ሰባት ድርጅቶች ደግሞ የጽሑፍ ማስጠንቀቂያ ተሰጥቷቸዋል ብሏል። የኤጀንሲው የኮሚዩኒኬሽን የሥራ ሂደት ባለቤት አቶ አሰፋ ተስፋዬ ከተዘጉት ውስጥ አብዛኞቹ ገንዘብ አተው ነው ይላሉ። ተዘጉት አንደኛው ያው ፈንድ አተው ነው፣ ፈንድ አጣን ብለው ለሶስት ዓመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ ፈቃድ መልሰው ይዘጋልንና ክሊር እንሁን ብለው ነው። አንዳንዶቹ ደግሞ በአደረጃጀት ነው። አብዛኛው አሁን የነገርኩት ነው። አንድ ሁለት የሚሆኑ ድርጅቶች ከዚህ አደረጃጀታቸው ማህበር መሆን ሲገባቸው የበጎ አድራጎት ድርጅት ነው የሚለው እንትን አሉ። ስለዚህ ወደ ያንን ተው ወደ ማህበር ተቀይረው ነው። ሌላው ህግ በመጣት በመመሪያዎች በህጎቹ መሰረት ባለመስራታቸው የተዘጉ ጥቂት ድርጅቶችም አሉና፣ አብዛኞቹ የበጎ አድራጎት ድርጅቶች ለገንዘብ ማጣትና ስራቸውን በሚገባ ላለመስራት እንደ ችግር የሚያነሱት ህጉን እንደሆነ በመግለጽ የተጠየቁት አቶ አሰፋ ህጉ ላይ አሁን መጀመሪያ እኮ ህጉ ምንድን ነው የሚለው ከምታገኙት ፐርሰንት ሰባ ፐርሰንቱን ለአላማ አውሉ ነው። ጨራሹ ምንም ብሩን አግኝተው ስራም አልጀመረው ህጉ አላሰራንም ለማለት ፈቃድ ወስደው ስራ በመስራት ላይ ያሉ ስለ ተዘጉ ድርጅቶች የተጠየቁት አቶ አሰፋ የተዘጉት ከተመዘገቡበት አላማ ውጭ ሲሰሩ ተገኝተው ነው ይላሉ። ምሳሌ አሁን የሃይማኖት ስራ መስራት አይቻልም። በጎ አድራጎት ስራ እንሰራለን ብለው የሃይማኖት ስራ ሲሰሩ የተገኙና ፈንዱን እዛ ላይ ያዋሉ ሌላው ሰባት ሰላሳ የሚለውን ህግ ያልጠበቁ በመብት ጉዳይ መስራት የለባቸውም የተባሉ መብት ጉዳይ ላይ የሰሩ እነዚህን የመሳሰሉ ናቸው። መብትንና ዲሞክራሲን ለህብረተሰቡ በማስተማር ስራ ሲሰሩ ተገኝተው ተዘግተዋል ስለተባሉት የተጠየቁት አቶ አሰፋ ያ ሌላ ነገር ነው። በቃ አዋጁ ያንን ነው የሚለው። የሀገሪቱ አዋጅ መብትን የሚሰራው ኢትዮጵያዊ ዜጋው ብቻ ነው ተብሎ በህዝብ ተደንግቡ ይህን በተመለከተ ለረጅም ጊዜ የበጎ አድራጎት ድርጅቶችን በማማከር የሚሰሩት የህግ ባለሙያው አቶ ደበበ ኃይለ ገብርኤልን ጠይቄያቸው ነበር። ድርጅቶቹ ገንዘብ ሊያጡ የሚችሉበት የተለያየ ምክንያት እንዳለ ጠቅሰው፣ ዋናው ግን ህጉና ህጉን ለማስፈጸም የተቀመጡት የኤጀንሲው ሰራተኞች እውቀት ማነስ ነው ይላሉ። ማለት አሁን በእኛ ሀገር በተለይ ባለ ተጨባጭ ሁኔታ ከህጉ ጋርም ተያይዞ ያለ ችግር አለ። እራሱ ይሄ የበጎ አድራጎቶች እና ማህበራትን ለማስተዳደር የወጣ አዋጅ ከእሱ ጋርም ተያይዞ ማየት ይቻላል። እዛ ላይ አሁን የገንዘብ አጠቃቀምን፣ የገንዘብ አሰባሰብን በሚመለከት በጣም ገዳቢ የሆኑ አንቀጾች አሉ። አዋጁና ህጉ በወጣ ጊዜ ከፍተኛ ተቃውሞ ተነስቶ እንደነበር ያስታወሱት አቶ ደበበ አንዳንዶች በአሰራር ሊሻሻል ይችላል የሚል ተስፋ እንደነበራቸው ይገልጻሉ። በፊት የነበረው ተስፋ ምንድን ነው? ህጉ ሳይሞከር እንደዚሁ ሊተች አይገባውም ወደ ተግባር ቢገባ የተሻለ ይሆናል የሚል ነበረ። በነገራችን ላይ እንግዲህ አንድ ህግ በራሱ የሆኑ አስቸጋሪ ነገሮች ሊኖሩት ይችላል። የበለጠ ግን አስቸጋሪ የሚያደርጉት ተርጓሚዎቹ ወይም ደግሞ ያን ህጉን ስራ ላይ የሚያውሉት ሰዎች ናቸው፣ የበለጠ አስቸጋሪ የሚያደርጉት እና እኔ ከና አስቸጋሪነቱ ህጉ ህጉ በራሱ ያለው ችግር ተጠበቀ ሆኖ በተወሰነ መልኩም መንቀሳቀስ ይቻል ነበር። ለእኔ አሁን አንዳንዴ በጣም እንትን የሚያደርገኝ ከህጉም በላይ ህጉን አጥብቦ በመተርጎም ህጉን በአድሏዊ አንዳንድ ጊዜም በመተርጎም ትልቅ ተጽዕኖ እያመጣ ያለው ኤጀንሲው ነው። ኤጀንሲው ጋር ያለው አሰራር ነው። ህጉን በጣም በጣም በጠበበ መልኩ አንዳንድ ጊዜ እንደውም ህጉ ላይ በ የተቀመጠውን ነገር ይሄ እንደዚህ ነው ከፖሊሲ ጋር አይሄድም ወይም እንደዚህ ነው የሚል ትርጉም እየተሰጠ ነው አሁን በጣም እየጠበበ አስቸጋሪ የሆነ የመጣው ከመብት ጋር በተያያዘ እንዲሰሩ የሚፈቀድላቸው ከአገር ውስጥ ብቻ ገንዘብ የሚያሰባስቡ ድርጅቶች እንደሆኑ የገለጹት አቶ ደበበ ይህ ደግሞ በተግባር ሊተረጎም የማይችል በራሱም ገዳቢ ህጎች ያሉት ነው ይላል። የክርስቲያን በጎ አድራጎት ድርጅት ሲአርዴ እንደ አውሮፓውያን አቆጣጠር ከ2009 እስከ 2012 ያለውን ጊዜ በማጥናት አውጥቶት በነበረው ጥናት በዛን ወቅት 2709 የበጎ አድራጎት ድርጅቶች ተመዝግበው ይንቀሳቀሱ እንደነበር ጠቅሶ እነዚህም በአመት እስከ 12 ቢሊዮን ዶላር ገንዘብ በሀገር ውስጥ እንዲንቀሳቀስ ማድረግ ይችሉ እንደነበር ይዘረዝራል። በዚህ ጥናት የሚስማሙት አቶ ደበበ የበጎ አድራጎት ድርጅቶቹ ጥቅም ከገንዘብም በላይ ነበር ይላሉ። እንደውም አንዳንድ ክልሎች ላይ የሚሰሩ የበጎ አድራጎት ድርጅቶች ክልሎቹ ታክስ ሰብስበው ከሚያገኙት ገንዘቡን በላይ በበጎ አድራጎት ድርጅቶቹ የሚመጣው ገንዘብ እንደሚበል ጥናቶች ያሳያሉ፣ አንዳንድ ክልሎች ላይ። ስለዚህ እነዚህ የበጎ አድራጎት ድርጅቶች ገንዘብ በማሰባሰብ ረገድ ሀገር ውስጥ ትልቅ ትልቅ አስተዋጽኦ አላቸው። ቀደም ሲል እንደዚህ የተደረገ ጥናት ኢትዮጵያ ምናልባትም ቡና ሸጣ ከምታገኘው ገንዘብ የበለጠ በበጎ አድራጎት ድርጅቶች አማካኝነት ወደ ሀገር ውስጥ የሚገባው ገንዘብ ይበልጣል። ከገንዘብ አኳያ እንደዛ አርገን ከመነዘር ነው። በእርግጥ የእነሱን ሚና በገንዘብ ብቻ እንደዚህ አርገን መመንዘር የለብንም። የበጎ አድራጎት ድርጅቶች እና ማህበራት ኢኮኖሚውን ከመገንባት ከዛ ደግሞ በሀገሪቷ ውስጥ የሚካሄደውንም የዲሞክራሲያዊ ስርዓት ከማስፈን ከተማጎልበት አንጻርም ጭምር ትልቅ ሚና ሊጫወቱ ይችላሉ እና ያላቸው እንደዚህ በኢኮኖሚ የሚሆን በዲሞክራሲ ስርዓቱ ላይ የሚሆን ሊያበረክቱ የሚችሉት አስተዋጽኦ ቀላል የሚባል አይደለም። ግን ለዚህ ምቹ የሆነ ኢነብሊንግ የሆነ የህግ ማዕቀፍ ያስፈልጋል። ከዛም በተረፈ ደግሞ እንደዚሁ ህጉን የሚተገብር ብቃት ያለው አካል ሊኖር ይገባል። አቶ ደበበ ኤጀንሲው ባወጣው ሪፖርት መሰረት ኤ ቢ ና ሲ በሚል ምድብ ከፋፍሎ የበጎ አድራጎት ድርጅቶቹን ያስቀመጣቸው ሲሆን በኤ ውስጥ ያሉት አምስት መቶ ድርጅቶችም ውስጥ ከ ሶስት መቶ በላይ የሚሆኑት የውጭ ድርጅቶች እንደሆኑ ገልጸው በርካታውን ቁጥር የያዙት በሲ ዝርዝር ውስጥ የተካተቱ እንደሆኑ እነሱም በቅርቡ የመዘጋት አደጋ የተጋረጠባቸው እንደሆኑ አስረድተዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የዕለቱን አብይ ርዕስ ነው የሰማችሁት። የትንታኔው መጽሔት ይቀጥላል። ሲሆንን ለዘገባው እናመሰግናለን። በኤልኒኖ ምክንያት የተከሰተው ድርቅ ቢያበቃም አሉታዊ ተጽዕኖው እንደሚቀጥል የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አስታውቀዋል። ኮሚሽነር ምትኩ ለአሜሪካ ድምፅ ሬዲዮ በሰጡት መግለጫ እርዳታ የሚቀርብለት የኅብረተሰብ ክፍል ከዚህ ማዕቀፍ ሊወጣ የሚችለው ምርት ከተሰበሰበ በኋላ እንደሚሆን አመላክተዋል። አቶ ምትኩን ያነጋገረው እስክንድር ፍሬው ዝርዝሩን ያቀርባል። የኤልኒኖ ወቅት አብቅተዋል። የክረምቱ ዝናብም ቀጥሏል። አምና በዚህ ሰዓት ግን ሁኔታው እንዲህ አልነበረም። ወቅቱን ጠብቀው ለስራ ለተገኙት በርካታ የዚች ሀገር አርሶ አደሮች ከወደ ላይ ያሰቡት አልመጣም። የለመዱት ሁኔታም አልቀጠለም። እናም ተፈጥሮ ፊቷን ስታዞር ማሳቸው ጾሙን አደረ። አስር ነጥብ ሁለት ሚሊዮን የሚሆኑ ዜጎችም የእርዳታ ጥገኛ ሆነው ቆይተዋል። እነሆ ዘንድሮ ዝናብ እየበዛ እንጂ እያነሰ አይመስልም። በልግ አብቃይ በሆኑ አካባቢዎች ካለፈው መጋቢት ጀምሮ ዘንቧል፣ ጎርፍም አስከትሏል። መህር አብቃይ ለሚባሉት ደግሞ እነሆ ክረምቱ ዝናቡ ጥሩ የያዘ ይመስላል። በድርቁ ምክንያት የምግብ እጥረት ያጋጠማቸው ወገኖች ግን እንዲህ በአንድ ጊዜ ከተረጅነት ሊወጡ አይችሉም። የብሔራዊ የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር ምትኩ ካሳ ዛሬ ለቪኦኤ እንዳብራሩት ድርቁ ቢያበቃም ተጽዕኖ በተለይም ምርት እስኪሰበሰብ ይቀጥላል። ከውሃ ግኝት አኳያ ብሔራዊ ሜትሮሎጂ ኤጀንሲ እንደሚለው ወይም አጠቃላይ የዓለም አቀፍ ሜትሮሎጂ ተቋማት እንደሚሉት ድርቁ አብቅቷል። ምክንያቱም ድርቅ ከእርጥበት ጋር የሚገናኝ ስለሆነ ነው። በቅርጥበት ባለበት ድርቅ አለ ብሎ መውሰድ አይቻልም። ነገር ግን ይህ ድርቁ አሉታዊ ተጽዕኖ ይቀጥላል። እሱ ነው ዋና መታወቅ የሚገባ። የበልግ ዝናብ መዝናብ መጀመሩ ለሰውና ለእንስሳት ሀብቱ የውሃ አቅርቦት ማቅረብ መቻሉ ጠቀሜታ አለው ብያለሁ። ነገር ግን ከምግብ አቅርቦት ምክንያቱም ለደራሽ እርዳታ የምናቀርበው ያመረተ ምርት በሌለበት ወይም ሊገዛ የሚችልበት ሁኔታ በሌለበት ላለ ህብረተሰብ ነው። ያ ስላለ እርዳታ የሚቀርብለት ህብረተሰብ ከእርዳታ ማቀፍ ስጥ ለመውጣት ግዴታ ምርት ሊደርስለት ይገባል። ለዚህ ያን ምርት መቼ ነው የሚያገኘው ከተባለ በልግ አብቃያ ሆነው በልግ ላይ ነው። መራ አብቃያ ከሆነ መራ አዝመራ ላይ ነው እስክራት ስንገልጸው በልጋ በቃ የሆነው በዚህ ነው፣ ነሐሴና መስከረም ላይ ምዕራብ ቃ የሆነው ደግሞ ታህሳስ ጥር አካባቢ ላይ ይወጣል። ከእርዳታ ማቀፉ ማለት እስከዛ ድረስ ግን ምንም ነገር ስለሌለው ይረዳል። እናም አንዳንድ የእርዳታ እንቅስቃሴዎች ከዝናቡ መጀመር በኋላም እንደሚቀጥሉ አቶ ምትኳ አስረድተዋል። አልሚ ምግብ ቀጣይነት አለሁ፣ የጤና አገልግሎት ቀጣይነት አለሁ። የውሃ አቅርቦት ከድቁ አቆም ጋር ተያይዞ በቂ ዝናብ በመገኘቱ የውሃ አቅርቦት አይኖርም የበቦት የማጓጓዝ ሌሎች ሌሎች ነገሮች አይኖሩ ለዚህ የሚቆሙ ስራዎች አሉ። የሰውና የእንስሳቱ አቅርቦት እና የእንስሳት ምናውቀው አቅርቦት አቆመናል። አሁን ሁሉም አካባቢ በተሳከለ ሁኔታ የዝናብ ስርጭቱ በመኖሩ ምክንያት የተቀሩቱ ስራዎች ግን ቀደም ብሎ በነበረ ሁኔታ እንደ ቀጥሉ ናቸው አሉት። ለዚህ በሁለት መልክ ነው መታየት የሚገባ። ከሜትሮሎጂ አኳያም ይታያለ። እንደዚሁም ደግሞ ከድርቁ አሉታዊ ተጽዕኖ ጋር ተያይዞ ቀጣይነት ያላቸው ስራዎችም በራሳቸው ፈርጅ ነው መታየት የሚገባቸው። የበልግ አብቃይ በሆኑ አካባቢዎች የሰውና የእንስሳት የመጠጥ አቅርቦት ችግር መፈታቱን፣ የእንስሳት መኖ አቅርቦት ችግርም እንደዚሁ መቀረፉን ጠቁመዋል። አሁን ያለው የተረጂዎች ቁጥር መቀነሱ የሚታወቀውም በመካሄድ ላይ ያለው የበልግ ግምገማ ሲጠናቀቅ መሆኑን አቶ ምትኩ አመልክተዋል። ለዚህም ከፌዴራልና ከክልል መንግስታት እንደዚሁም ከአጋር ድርጅቶችና ከተባበሩት መንግስታት ተቋማት የተውጣጡ አካላት ያሉበት ቡድን ካለፈው ግንቦት መጨረሻ ጀምሮ ወደ ተለያዩ አካባቢዎች መንቀሳቀሱን ተናግረዋል። የዚህን ግምገማ ውጤት መነሻ በማድረግም የተረጂዎችን ቁጥር እንደሚከልሱ አስታውቀዋል። አሁን እየዘነበ ያለውን ዝናብ በመጠቀም የሚካሄደው የመኸር ወይም የክረምት ምርት ውጤት ደግሞ ከፊታችን ህዳር ጀምሮ እንደሚገመገም አቶ ምትኩ አስታውቀዋል። ይህም ሆኖ በዚህ ክረምት ዝናብ ምክንያት ሁሉም ተረጂዎች ራሳቸውን ይችላሉ ማለት አይደለም። አቶ ምትኩ እንደሚያብራሩት ለዚህ መኸር ግምገማው ይዞት የሚመጣ ውጤት አለ። አሁ መኸር ግምገማ ይዞት የሚመጣ ምንድን ነው? የጎርፍ አደጋ ቢከሰት፣ የእንስሳት በሽታ ቢከሰት፣ የሰብል በሽታ ቢከሰት፣ እንደዚሁም ኪስ የሆኑ ቦታዎች ላይ ዝናብ በአገባብና በአወጣጥ የተስተካከለ ባይሆን ቁጥሩ ይነስ እንጂ የእለት ደራሽ እርዳታ የሚያስፈልገው ሰው ሊኖር ይችላል። ስለዚህ ያ ግዴታ መሆን አለበት። በተለያዩ አግባቦች ሊደገፍ ስለሚገባው ከጥር 1 2009 አመተ ምህረት ጀምሮ ወይም በፈረንጆቹ ከጃንዋሪ 2017 ጀምሮ ያ ዶክመንት ይኖረናል ይኖረናል ያ ዶክመንት አሁን ያለውን አሀዝ ያህል ላይሆን ይችላል። ግን በተለያዩ ምክንያት ሁን ከጎርፍ አደጋ ጋር ተያይዘው ከተለያዩ ቅጽበታዊ አደጋዎች ጋር ተያይዞ እንደ ድርቅ የመሳሰሉ አዝጋሚ አደጋዎች ኬስ የሆኑ ቦታዎች ላይ በዝናብ ማነስ ወይም በዝናብ መብዛት ጭምር ሊከፍት የሚችሉ የሚችሉ ክፍተቶችንም ይዞ ሊመጣ ስለሚችል ይኖራል። በተቀመጠው ስርዓት መነሻነት በየአመቱ የሰብል የእንስሳት የገበያና የሌሎች ሁኔታዎች ግምገማ እንደሚደረግ አቶ ምትኩ አስታውሰዋል። እናም በየአመቱ አንድ ጊዜ የሚወጣውን ሰነድ የማሳወቅ የበልግን አፈጻጸም ተከትሎ ደግሞ ያንኑ ሰነድ የመከለስ ስራዎች እንደሚሰሩ ነው የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ፣ አዲስ አበባ። አመሰግናለሁ እስክንድርን ወደ ተከታዩ ዘገባ እናልፋለን። በግጭቶችና በተፈጥሮ ችግር ውስጥ ያሉ ሕዝቦች አስቸኳይ ሰብአዊ እርዳታ እንደሚፈልጉ የተባበሩት መንግሥታት ድርጅት አስታውቋል። ይህንን ችግር ለመጋፈጥ የተገኘው እርዳታ ከተጠበቀው በታች መሆኑን ድርጅቱ አክሎ መግለጹን ሊሳ ሽላይን ከጄኔቫ ዘግባለች። ዝርዝሩን አዲሱ አበበ ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው በዘንድሮው የ2016 ዓ ም ዝርዝር ሁኔታው አሳሳቢ እንደሆነ አመልክቷል። የድርጅቱ ሪፖርት እንደጠቆመው ከሆነ እርዳታ ፈላጊው ህዝብ ቁጥር ወደ 130 ሚሊዮን አሻቅቧል። ይህም ባለፈው ታህሳስ ወር ከወጣው ዓመታዊ ሪፖርት ጋር ሲተያይ በ44 ሚሊዮን የበለጠ ነው። እንዲሁም የሚፈለገው የእርዳታ መጠን በሁለት ቢሊዮን ዶላር ጨምሮ ወደ 21.6 ቢሊዮን አድጓል። ይህ አሁን የሚፈለገው የእርዳታ መጠን ከ95 ሚሊዮን በላይ የዓለም የችግር ተጋላጮችን መርጃ የሚሆን ነው ማለት ነው። ይህም ሆኖ አሁን ገቢ የሆነው 5.5 ቢሊዮን ዶላር ብቻ መሆኑ ተገልጧል። ጄንስ ሊርኬ የኦቻ ቃል አቀባይ ናቸው። ለሰብአዊ እርዳታ ከሚለገሰው ገንዘብ ውስጥ ሰማንያ ከመቶው የሚሄደው በግጭቶች ምክንያት ወደ ተጎዱ ወገኖች ነው ሲሉ ለቪኦኤ ተናግረዋል። እነዚህ በየቦታው ተሰበጣጥረው የሚታዩ ግጭቶች ያለምንም ጥርጥር ከፍተኛ ወጪ የሚጠይቁ ናቸው። አንዳንዶቹንም ለምሳሌ በመካከለኛው አፍሪካ ሪፑብሊክ፣ በሶሪያ፣ በደቡብ ሱዳን ያሉትን ጠቅሻለሁ እና በጣም ከፍተኛ ወጪ ያስፈልጋቸዋል። እርዳታ ፈላጊዎቹ ብዛት ስላላቸው ብቻም አይደለም፣ ቦታዎቹ አስቸጋሪና ለደህንነትም አስተማማኝ ያለመሆናቸው ጭምር እንጂ። በዓለማችን የሚገኙ ያልተጠበቁና የግዳጅ ተፈናቃዮችም የእርዳታ አቅርቦቱ ዘለግ እንዲልና የበጎ አድራጊዎችም ቁጥር እንዲጨምር ያስገድዳሉ። አንድ በቅርቡ ይፋ የሆነ የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ዘገባ እንዳመለከተው ስልሳ አምስት ሚሊዮን ህዝብ ወይ ስደተኛ አሊያም የአገር ውስጥ ተፈናቃዮች ናቸው። የተፈጥሮ ሠራሽ አደጋ ሰለባዎችም የዓለም አቀፍ በጎ አድራጊዎችን እጅ የሚጠብቁ መሆናቸውን የተባበሩት መንግስታት አመልክቷል። ለምሳሌ ካለፈው ታሳሰው ወዲህ የተባበሩት መንግስታት እንዳመለከተው ፊጂ በአውሎ ነፋስ፣ ኤኳደር ደግሞ በአውዳሜ ርዕደ ምድር ተመተዋል። የተባበሩት መንግስታት እንደገለጠው ኢትዮጵያና ዚምባብዌ ውስጥ ኤልኒኞ ከፍተኛ ድርቅ አስከትሎ ሰብል ጠፍቷል። ከፍተኛ ቁጥር ያለው የቀንድ ከብቶችም ሞተዋል። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ከሀያ ሰባት ደቂቃ ሆኗል። አሁን አዲስ አበባ ላይ ዋሽንግተን ዲሲና አካባቢዋ ከቀኑ ስምንት ሰዓት ከ 27 ደቂቃ ነው። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የምናስተናግዳችሁ እኔ አዳነች ፍስሐዬና እኔም ሶሎሞን አባተንን። ሲድራክ ፍራንክሊን ቴክኒሻኑ ነው፣ እንዲሁም ፕሮግራሙን እየመራች ያለችው ብርሃን ኃይሉ ነች። ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ አሁን ለጥያቄው መልስ በተሰኘው ፕሮግራም ሁለት እንግዶች ቀርበው በኦሮሚያ ስለተፈጸመው ረብሻ አስተያየታቸውን ሰጥተዋል። በተለይ ኮሚሽኑ ስለዋጣው የተዛባ ነው የሚል ማለት ነው። እኔ ሁለት አስተያየቶች ልሰጥ እፈልጋለሁ። አንደኛ ዶክተር አራትሳ በተናገሩት ላይ ነው ሐቁ መውጣት አለበት። ኮሚሽኑ ሐቅ አልወጣምና ሐቅ መውጣት አለበት የሚል ተናግረዋል። ሐቅ የሚፈልግ ሰው መቼም ራሱም ሐቀኛ መሆን አለበት። ከተናገሩት አንዱ በአስቸኳይ የወታደር አስተዳደር በኦሮሚያ አሁን ሸፍኖ ስለሚገኝ በአስቸኳይ የሲቪል አስተዳደሩ ወደ ስራው መመለስ አለበት ብለዋል። የሲቪል አስተዳደሩ ከተመለሰው ብለ አድረዋል እንግዲህ የመረቀነው አውሮፕላን ጣቢያ እየመረቀ ነው። ባጀት እያጸደቀ እየሰራ ነው። ስለዚህ ምንኛው መመለስ አለበት። በዛ ላይ ራሱ ሀቅ የራቀ መሆኑን ነው የሚያሳየው። ሁለተኛ ይ በተለምዶ የሚነገር ነገር አለ። ምዕራባውያን በኢትዮጵያ ድጋፍ የሚያደርጉት ወይም ሰብአዊ መብት ችላ የሚሉት መሰረት ሽብርተኝነት፣ ሶማሊያ፣ ሱዳን ገብታ የምዕራባውያን ጥቅም ለማስከበር ነው ይመስል ዘንዳይ ፍሬዘር የተራደረች እንዳለ ሆኖ ማለት ሶማሊያ ውስጥ እንኳ እንዳይገዙ ነው ብለን ነበር እነሱ ንገቡ ያለችው እንዳለ ሆኖ አፍጋኒስታን አይደለም፣ ሶሪያ አይደለም፣ ሊባኖን አይደለም። ኢትዮጵያ ሰራዊት ያለው በጎረቤት ሀገር ነው ያለው። ያ የጎረቤት ሀገር መረጋጋት ከምዕራባዊ ምልክት የኢትዮጵያ ጥቅም የሚያስጠብቅ ነው። አበበ ሸቱ እባላለሁ ከኤድመንተን ካናዳ ነው የምደውልላችሁ። ቢሮዎች እንደምናልናችሁ፣ ሰሞኑን በሰብአዊ መብት ላይ ያተኮረ ክርክር በዶክተር ጸጋዬ እና በአቶ ዳንኤል መካከል ያደረጋችሁትን ውይይት አድርጫለሁ። በጣም ቆንጆ ነው ዎች በጣም ጥሩ ግዛጋ ጨብጣችሁናል። ቆንጆ ነው። እንደዚህ አይነት ነገሮች ብታቀርቡልን ብዙ ትምህርቶችን እናገኝበታለን ማለት ነው። እግዚአብሔር ይስጣችሁ። አንድ እዚህ ላይ መናገር የምፈልገው ነገር ግን አቶ ዳንኤል በተለይም የቅማንትና የአማራ ጉዳይ አስመልክተው እንዳው በተውሶ ቋንቋ ሸፈን አድርገዋት ነው ያለፉት። ቃሉ ምን እንደሆነም አለማወቅ አልቻልንም። ሬዲክለስ የምትል ነገር ብቻ ነው የሰማነው። እንዳው ለመሆኑ አቶ ዳንኤል አስቂኙ እምኑ ላይ ነው? የዚህ ጉዳይ እውነት ኃይለኛ የሆነ ችግር እንዳለ በምድር ላይ የሚታይ ነገር ስለሆነ እንደ ምሁር ሀቁን መናገር ነው። የማያውቁት ከሆነ ደግሞ አላውቅም ማለት ነው። የሚያውቁት ነገር ካለ ደግሞ ይሄ ይሄ ይሄ ስለሆነ ይሄኛው እውነትነት የለውም ብሎ ማስረዳት እንጂ ችግርን እንዲህ አሸፋፍ ነው ቢታለም በኋላ የሚመጣው ሁኔታ በጣም ከባድ ነው የሚሆነው። እና የምናውቀው ብዙ ብዙ ነገሮች አሉ ነው። በተረፈ ግን እንግዲህ አቶ ዳንኤልም ዶክተር ጸጋይም ጥሩ ነው የተናገራችሁት። በአጠቃላይ ቤዎችንም እናመሰግናለን። ደህና ሆኑልን። ስለ አስተያየቶቻችሁ እናመሰግናለን። ተዛዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ክብረትና ክቡራን አድማጮች ዝግጅቶቻችንን በኢንተርኔት ዌብሳይታችን ላይ ማግኘት ትችላላችሁ። የመጨረሻዎቹን ዘገባዎቻችንን ታገኛላችሁ። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን። ተነጋገሩ። አስተያየቶቻችሁን ስጡ። በእጅ ስልኮቻችሁና ተንቀሳቃሽ መሳሪያዎቻችሁ ቪኦኤ ሆርን ኤምኦ ቢአይ ላይ እንገኛለን። በተጨማሪ የቪኦኤን አፕ እንደዚሁ ጭናችሁ ልታዳምጡን ትችላላችሁ። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ክቡራትና ክቡራን አድማጮች ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል፣ አሁን አዲስ አበባ ላይ ሙዚቃን ጋብዛችሁ ዋሽሁ እንዴ በአለሜ ጌታቸው

بل <applause> <applause> <applause> እናመሰግናለን ለድንቅ ዜማው አለም ጌታቸውን ዋሻው። እንዴት ነው የሰማችሁት? ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆነ አሁን፣ ይቅርታ ከሰላሳ አራት ደቂቃ ሆነ። የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቋሚ ያልሆነች አባል ለመሆን ዛሬ ከአለምንም ተቃውሞ ተመርጣለች። በ185 ድምፅ ነው የተመረጠችው። የሚያስፈልገው 127 ድምፅ ነበር። ስዊድንና ቦሊቪያም በጸጥታው ምክር ቤት ለሁለት ዓመታት ያህል ቋሚ ያልሆኑ አባላት ሆነው ያገለግላሉ። የደቡብ አፍሪካው ፕሬዚደንት ጃኮብ ዙማ በተወለዱበት ገጠር ያለውን የግል ቤታቸውን ለማደስ ከወጣው የመንግሥት ገንዘብ 3 ከመቶውን ወይም 500,000 ዶላር መልሶ መክፈል ይኖርባቸዋል ሲል የደቡብ አፍሪቃ የገንዘብ ሚኒስቴር አስታውቋል። የሀገሪቱ ከፍተኛ ፍርድ ቤት ዘገባውን ተቀብሏል። ፕሬዝደንቱን የሚቃወሙ ሰዎች ግን አሁንም እንዳረኩ ገልጸዋል። የቮልክስቫገን መኪና ኩባንያ በአካባቢ ጥራት ልቀት ማጭበርበር ክስ ወደ 15 ቢሊዮን ዶላር የሚጠጋ ቅጣት ለመክፈል ተስማምቷል። ስለ ማጭበርበሩ ጉዳይ በዩናይትድ ስቴትስ የተጋለጠው ባለፈው መስከረም ወር ነበር። ስለ ፍርዱ ስምምነት ዛሬ ይፋ የሆነው ሳን ፍራንሲስኮ በሚገኘው ፍርድ ቤት ሲሆን በ10 ቢሊዮን ዶላር በሚገመት ገንዘብ የአካባቢ ጥራት በካይ መኪኖችን መልሶ ከደንበኞች እንዲገዛ የሚል ይገኝበታል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ከምግብ ጋር የተያያዙ በሽታዎችን ለመከላከል የገንቢነት አቅም ያለው የስኳር ድንች አይነት ያፈለቁት ተመራማሪዎች ቡድን የዚህ አመቱን የዓለም የምግብ ፕሮግራም ሽልማት አግኝቷል። አመሰግናለሁ አዳነች። ለሰዓቱ ዋና ዋና ዜና በ19 በ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የማክሰኞ ሰኔ 21 ስርጭት ነው። ወደ ሁለተኛው የዝግጅታችን አጋማሽ ተላለፍን። የዩናይትድ ስቴትስ ክፍለ ግዛቶች ፅንስን ማቋረጥ ለሚፈልጉ ሴቶች አገልግሎትን ለማግኘት አዳጋች የሚያደርጉ የጠበቁ ህግጋትን በመደንገግ የሴቶችን ህገ መንግስታዊ መብት የመንፈግ ስልጣን የላቸውም ሲል ጠቅላይ ፍርድ ቤት ትላንት ወስኗል። ዩናይትድ ስቴትስ ውስጥ ፅንስ ማቋረጥ በህግ የተፈቀደ ሲሆን ሴቶች ድርጊቱን እንዳይፈጽሙ ለመከላከል ግን የየራሳቸውን የቁጥጥር ህጎች ያወጡ አንዳንድ ክፍለ ግዛቶች አሉ። የትላንቱ የጠቅላይ ፍርድ ቤት ውሳኔ ፅንስ የማቋረጥ መብት እንዲከበር የሚማጎቱትን አስፈንድቋል። የአሜሪካ ድምፅ ሬዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። አምስት ለሶስት በሆነ የድምፅ ብልጫ ጠቅላይ ፍርድ ቤቱ የሰጠው ይህ ውሳኔ በሩብ ምዕት ዓመት ውስጥ ከሰጣቸው የፅንስ ማቋረጥ መብት ብይኖች ከፍተኛው እንደሆነ ተመልክቷል። ፍርድ ቤቱ በዚህ ውሳኔው የቴክሳስ ክፍለ ሀገር ክሊኒኮች የክፍለ ሀገሯ ወግ አጥባቂ ፖለቲከኞች አላማ ክሊኒኮቻችንን ለማዘጋት ነው ሲሉ ያቀረቡትን ሙግት ተቀብሎላቸዋል። እናም የጽንስ ማቋረጥ መብት ደጋፊዎች ትናንት ዋሽንግተን ዲሲ ውስጥ ተሰባስበው ደስታቸውን ገልጸዋል። የደቡብ ምስራቋ ክፍለ ሀገር ቴክሳስ የጽንስ ማቋረጥ አገልግሎት የሚሰጡ ክሊኒኮች በአቅራቢያቸው ባለ ሆስፒታል ታካሚዎቻቸውን ለማስገባት ውል ያላቸው መሆን አለባቸው። ውድ የሆኑ በሆስፒታል ደረጃ የሚሰራባቸው መሳሪያዎች እንዲኖራቸውም ያስገድዳል። ፍርድ ቤቱ ህጉን ህገ መንግስትን በሚጻረር መንገድ የሴቶችን መብት የሚጥስና በህክምናም ረገድ አላስፈላጊ ነው በማለት በአብላጫ ድምጽ ውድቅ አድርጎታል። ኤሚ ሃግርስትሮም ሚለር ሆል ውመን ሄልት የተባለ ድርጅት አባል ናቸው። ጽንስ የማቋረጥ አገልግሎት እንዳይገኝ ካላደረጉ በምንም አይነት ላለማረፍ የቆረጡ ከሚመስሉ ክፉ ፖለቲከኞች ጋር ለአመታት ታግነናል አሁን ሁሉም ሰው ይህን እንዲገነዘብ እፈልጋለሁ። የቴክሳስን ሴቶች አትተናኮሉ! የትናንቱ የጠቅላይ ፍርድ ቤቱ ብይን ሌሎች ክፍላተ ሀገር፣ ተመሳሳይ የቁጥጥር ሕጎችን ለማውጣት ከመሞከር እንዲቆጠቡ ማድረጉ አይቀርም ተብሏል። ናንሲ ኖርተፕ የስነ ተዋልዶ መብቶች ማዕከል የሚባል ድርጅት ዋና ስራ አስኪያጅ ናቸው። የዛሬው የጠቅላይ ፍርድ ቤቱ ውሳኔ ካለምንም ጥርጥር ሁኔታውን ይቀይረዋል። የክፍለ አገሩ ምክር ቤት ለአመታት በሴቶች ጤናና መብት ላይ ያለማቋረጥ ጥቃት ሲፈጽም ቆይቷል። የቴክሳስ አገረገዢ ዳን ፓትሪክ ግን ውንጀላውን አይቀበሉም። እንዲያውም የእኛ ህጎች አላማቸው የሴቶችን ጤና ለመጠበቅ ነው በማለት ይከራከራሉ። ፕላንድ ፓረንትሁድና ሌሎቹም የጽንስ ማቋረጥ ደጋፊዎች የሚሉትን ትሰማላችሁ። ሕግ መደንገግ ከቀጠላችሁ ሴቶች በየጓሮው ጽንስ ማቋረጥ ይጀምራሉ ይሉናል። ያው ዛሬ ፍርድ ቤቱ የፈቀደው ይህንኑ ነው። በአሁኑ ወቅት ስምንት አባላት ያሉት ጠቅላይ ፍርድ ቤት በአምስት ለሶስት ድምፅ ብልጫ ያሳለፈው ውሳኔ ጽንስ ማቋረጥን ለሚቃወሙ ወገኖች የሽንፈት ዜና ነው። ሴቶች ጽንስ ማቋረጥ አይገባቸውም ብለን ነው የምናምነው። ጽንስ ማቋረጥ ደካማ ሴቶች እንዳሉን የሚያሳይ ነው። ስለዚህ እኔ የምፈልገው በሕግ እንዲከለከል አይደለም፣ ፈጽሞ እንዳይታሰብ ነው። በጽንስ ማቋረጥ ጉዳይ የደጋፊዎችና ተቃዋሚዎች አሜሪካውያን ቁጥር እኩል ገደማ እንደሆነ ነው የሚነገረው ሁለቱም ግን ትግላቸውን እንደሚገፉበት እየዛቱ ናቸው። ፔኒናነስ ኮንሰርንድ ዊመን ፎር አሜሪካ ለአሜሪካ ተቆርቋሪ ሴቶች የተባለ ድርጅት ተወካይ ናቸው። ቴክሳስ ባላት ስልጣን የሴቶችን ደህንነት ለመጠበቅ ተገቢውን እርምጃ ወስዳለች። ጠቅላይ ፍርድ ቤቱ ግን ከትልቁ የጽንስ ማቋረጥ ደጋፊ ጎን መቆሙ ያሳዝናል። እኛ ዛሬ እዚህ የቆምነው የሴት ሕይወት እንዳይጠፋ የሚሟገተው ንቅናቄ አባላት ትግላችንን እንደማናቆም ለማሳወቅ ነው። አሁን የእኛ ትግል የእያንዳንዱ ሰው ዘር፣ ገቢ፣ የሚኖርበት ቦታ ሳይለይ ሁሉም ሰው ደህንነቱ በተጠበቀ መንገድ የጽንስ ማቋረጥ አገልግሎት ማግኘት መቻሉን ማረጋገጥ ነው። ፕሬዚደንት ባራክ ኦባማ የትናንቱን የጠቅላይ ፍርድ ቤት ውሳኔ የሴቶችን የስነ ተዋልዶ መብት ጎዳና ላይ የተደነቀረ ከህገ መንግስት ውጪ የሆነ እንቅፋት የሚያስወግድ በማለት ደስታቸውን ገልጸዋል። የእንግሊዝ ከአውሮፓ ህብረት መውጣትና የአፍሪካ ትርጉሙ ተከታዩ ዘገባ ርዕስ ነው። ብሪታንያ ከአውሮፓ ህብረት መውጣቷ በአፍሪካ ላይ ምን ተጽዕኖ ይኖረዋል? በተንታኞች አመለካከት አፍሪካ በተቀረው ዓለም ላይ ሊያሳድር ከሚችለው ተጽዕኖ አታመልጥም ሊያሳድር የሚችለውንና የስፋቱን መጠን ግን አሁን ባለንበት ጊዜ መተንበይ አስቸጋሪ ነው ይላሉ። አኒታ ፓውል ከጆሃንስበርግ፣ ኤሚል ሎብ ከአብዣን፣ ክሪስታን ክሪስታይን ከሌጎስ ዘግበዋል። ሰሎሞን ክፍሌ ያቀርበዋል። ብሪታንያ ከአውሮፓ ህብረት አባልነቷ በመውጣቷ ምክንያት ከበድ ያለው ተጽዕኖ የሚደርስበት ጠንካራ የእንግሊዝ ቅኝ ግዛት ቅርስ ያለው የምስራቅ አፍሪካ አካባቢ ይሆናል ይላሉ ዋና መስሪያ ቤቱን ናይሮቢ ላይ ያደረገው ሪች ማኔጅመንት የተሰኘው የኢኮኖሚ ተንታኝ አሊ ካን ሳቹ። ተንታኙ አክለው ሲያብራሩም በትክክል ሊያሳድር የሚችለውን ተጽዕኖ አሁኑኑ መተንበይ ግን አስቸጋሪ ነው፣ ምክንያቱም ያለው ሁኔታ በፍጥነት የሚለዋወጥ በመሆኑ ነው ይላሉ። የንግዱ ሥራ በተለይም የመዋለ ንዋይ ምደባው ሂደት አዝጋሚ ስለሚሆን ግን አሁን ምስራቅ አፍሪካ በዓለም ላይ ከሚደርሰው ጉዳት አታመልጥም ብለዋል ሳችሁ። ብሪታንያ በኬንያ ትልቋ ባዕዳን ነዋይ መዳቢ ነች። የብሪታንያ መንግስት እንዳቀረበው ከሆነ ከኬንያ ጋር ያላት የንግድ ልውውጥ አንድ ነጥብ ሰባት ቢሊዮን ዶላር ይገመታል። ለምሳሌ በኬንያ ትልቁን ኩባንያ ሳፋሪ ኮምን ብንወስድ አርባ ከመቶውን ባለቤትነት የያዘው የእንግሊዙ ቮዳፎን ነው። የግዙፉ ኢስት አፍሪካ ብሩዌሪስ ቢራ ፋብሪካ ዋና ሸሪክ መሰረቱ ብሪታንያ የሆነው ዲያጎ ነው። እንግሊዝ ሀገር ውስጥ ትላልቅ የንግድ መናኸሪያዎችን ብትጎበኝ ከኬንያ የተላከ ብዛት ያለው አትክልትና ፍራፍሬ ታገኛለህ። ይህ ጠንካራ የሁለቱ ሀገሮች ማለት የኬንያና የብሪታንያ ንግድ ግንኙነት ደግሞ አዲስ ሳይሆን ለዘመናት የቆየ ነው ሲሉ የኢኮኖሚ ተንታኙ አሊካን ሳቹ ያብራራሉ። ብሪታንያ ከአውሮፓ ህብረት አባልነቷ በመውጣቷ ምክንያት አፍሪካ ብዙ የምትጎዳው በገንዘብ ምንዛሪው ሳቢያ ነው። ሁለቱም ማለት ዩሮና የእንግሊዙ ፓውንድ የምንዛሪው ኃይላቸው ክፉኛ ያሽቆለቁላል። ለምሳሌ ያህል እንኳን የደቡብ አፍሪካውን ራንድ ብናይ ባለፈው አርብ ጆሃንስበርግ ላይ ገበያው ሲከፈት ከዩናይትድ ስቴትስ ዶላር ምንዛሪው ስምንት በመቶ ቀንሷል። እንደ ኤሮፓውያን አቆጣጠር ከ2008 ዓ ም ወዲህ ራንድ በዚህ ደረጃ ምንዛሬው ወርዶ አልታየም። በዚህም ምክንያት ይመስላል የሁለቱ ማለት የኬንያና የደቡብ አፍሪካ መንግስታት ዜጎቻቸውንና መዋለንዋይ መዳቤዎችን ማረጋጋትና ከባድ አደጋ እንደማያስከትል ማረጋገጫ እየሰጡ ያሉት። ሌላው አብይ ጉዳይ ደግሞ የብሪታንያ ከአውሮፓ ህብረት አባልነቷ መውጣቷ ምክንያት ከዚህ ቀደም ከተለያዩ ሀገሮች ጋር የደረሰችው የንግድ ልውውጥ ስምምነቶች እንደ ገና ለድርድር መቅረባቸው ነው። ያ ሲሆን ደግሞ በሚሰጣት የልማት እርዳታ ላይ የብዙ ቢሊዮን ዶላር ለውጥ ሊያመጣ ይችላል። ተንታኞች ግን የሚደረሱት አዳዲስ ስምምነቶች ከቀድሞ የተሻሉ ይሁኑ አይሁኑ፣ ወይም ተመሳሳይ ከወዲሁ መተንበይ ስህተት ይሆናል ሲሉ ይመክራሉ። ከአፍሪካ አህጉር ከአውሮፓ ኅብረትና ከብሪታንያ ጋር ግዙፍ የንግድ ሸሪክ ደቡብ አፍሪካ መሆኗ ይታወቃል። በመላው አህጉሪቱ ግን ትልቁ የንግድ ሸሪክና ለጋሽ የአውሮፓ ኅብረት በመሆኑ በብሪታንያ ከአውሮፓ ኅብረት አባልነት መውጣት ምክንያት የሚፈጠረው ሁኔታ በጣም ሰፊና ውስብስብ ሊሆን ይችላል ይላሉ ዳንኤል ሲልክ፣ ኬፕታውን የሚገኘው ፖለቲካል ፊቸርስ ኮንሰልተንሲ የተባለው ምክር ሰጪ ድርጅት ዳይሬክተር። የአውሮፓው ህብረት ለብሪታንያ እስካሁን የሙከራ ቦታ ሆኖ ቆይቷል። ስለዚህ ብዙ ተንታኞችም መቶ በመቶ እርግጠኞች ሆነው መናገር የሚችሉ አይመስለኝም በብሪታንያ ከአባልነቷ መውጣት ሳቢያ የሚደርሰውን ችግር ይላሉ ዳንኤል ሴልክ። ከደቡብ አፍሪካ ቀጥላ ትልቋ የብሪታንያ ንግድ ሸሪክ ናይጄሪያ ናት። እዚህ ላይ ማየት ያለብን ግን ከብሪታንያ ወደ ናይጄሪያ የሚገባው የንግድ ቁሳቁስ መጠን ምን ያህል ስፋት አለው የሚለው ነው። አብዛኛው ከብሪታንያ የሚላከው ቁሳቁስ ወደ ናይጄሪያ የሚገባው ከሌሎች የአውሮፓ ሀገሮችና ከቻይና ነው። ናይጄሪያ እንዳውም ብዙ የንግድ ቁሳቁሶችን የምታስገባው ከቻይናና ከዩናይትድ ስቴትስ ነው። ከዚህ ውስጥ ብሪታንያ ወደ ናይጄሪያ የምትልከው ከመቶ አራት ነጥብ ሶስት ወይም ሁለት ቢሊዮን ዶላር የሚያወጣውን ብቻ ነው። በሌጎስ ኢኮኖሚስቱ ቹባ ኢዜኬዊ ሲሊ በብሪታንያ ከአውሮፓ ሕብረት መውጣት ሳቢያ በናይጄሪያ ምጣኔ ሀብት ላይ ያን ያህል ተጽዕኖ ይደርሳል ብለው አያምኑም። እርግጥ ከዚህ ቀደም በገባችው የእርዳታ ቃል ኪዳን ላይ ግን ጥርጣሬ ያሳድራል ይላሉ ተንታኞች። ይልቅ ተጽዕኖው ለጊዜው አነስተኛ፣ እያደር ግን አድጎ ሊታይ የሚችለው በምዕራብ አፍሪቃ ሀገሮች ላይ ሊሆን እንደሚችል ይጠብቃሉ። መቀመጫቸው አይቮሪ ኮስት የሆነው የምጣኔ ሀብት ባለሙያ ቻርልስ ፌ ዱኮሪ በበኩላቸው በሰጡት አስተያየት በምዕራብ አፍሪቃ አብዛኛው የንግድ ልውውጥ የሚካሄደው ከፈረንሳይ ጋር ነው ብለዋል። እየቆየን ስንሄድ የአውሮፓ ገበያ ችግር በሚገጥመው ጊዜ ፈረንሳይንም ስለሚነካ የምዕራብ አፍሪቃውም ገበያ ሊጎዳ ይችላል ብለዋል። የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ስልጣን እንደሚለቁ ማስታወቃቸው ራሱም ብዙ ጥርጣሬ ያሳድራል ይላሉ ተንታኙ ሳችሁ። ባለፈው ሳምንት ሐሙስ፣ ብሪታንያ ከአውሮፓ ኅብረት አባልነቷ ለመውጣት የደረሰችበት ውሳኔ ከኅብረቱ ጠቅላ ተሰናበተች ማለት አይደለም። ገና ሌላ ሁለት ዓመት ይወስዳል፣ ያውም ባይበልጥ ያወጣጧን ሁኔታ በዝርዝር ለመለየት ይላሉ ተንታኙ። እናም በአፍሪካና በሌላው ዓለም ሊያደርስ የሚችለው ተጽዕኖ ሙሉ በሙሉ የሚታወቅበት ጊዜ ዓመታት ሊወስድ እንደሚችል እየተነገረ ነው። ወደ ተከታዩ ቅንብር እናልፋለን። ሐኪሙን ይጠይቁ። ሐኪሙን ሊጠይቁ ለምሽቱ በልማድ የደም መመረዝ በመባል የሚታወቀውን የህመም ሁኔታ ምንነት አስመልክቶ ከፕሮግራሙ ተከታታዮች በደረሰን ጥያቄዎች መነሻነት የተሰናዳ አዲስ ቅንብር ነው ይዞ የቀረበው። ሙያዊ ማብራሪያውን የሚሰጡት ዶክተር ተዋበ ከበደ በዩናይትድ ስቴትስ ጆርጂያ ክፍለ ግዛት በአትላንታ ከተማ በሚገኘው የፔድመንት ሆስፒታል የኩላሊት ልዩ ሕክምና ባለሙያ ናቸው። ዶክተር ተዋበን ያወያየው የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ ዶክተር ተዋበ ከበደ በድጋሚ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። በህክምና ቋንቋ ሴፕቲሲሚያ በመባል የሚታወቀውን በልማድ የደም መመረዝ በማለት የሚጠራውን የህመም ሁኔታ እንመለከታለን። ለመሆኑ ይሄ የደም መመረዝ በራሱ ምንድን ነው? ከምንነቱ ብንነሳ የደም መመረዝ ወይም ሴፕቲሲሚያ የምንለው ደም ውስጥ ባክቴሪያ የተባሉት ተዋሲያን ወይም እነሱ የሚያመነጩት መርዝ ወይም ቶክስን በሚገባበት ጊዜና ባክቴሪያዎቹ መራባት በሚጀምሩበት ጊዜ ነው። ሴፕቲሲሚያ የምንለው በጣም አደገኛ የሆነ የደም ኢንፌክሽን ነው። የሴፕቲሲሚያ ህይወትን ቀላሉ በፍጥነት ሊያጠፋ የሚችል ኢንፌክሽን ሲኖር ነው እንደዚህ የምንለው። መልካም ሴፕቲሲሚያ ወይም የደም መመረዝ ቀደም ብለው የገለጿቸው የህመም አምጪ ተህዋስያን በሰውነት ውስጥ የሚዘዋወሩበት ሁኔታ በተለይ በምንስ ይከተላል? ምን ሲሆን ነው የደም መመረዝ የሚባለው ሁኔታ የሚከሰተው? መንስኤዎቹ ምንድን ናቸው? የሚመጣው አንድ የሰውነት ክፍል ውስጥ ያለ ኢንፌክሽን ወደ ደም ውስጥ ሲገባ ነው። ከሳምባ ኢንፌክሽን ሊሆን ይችላል። ከሽንት ኢንፌክሽን፣ የኩላሊት ኢንፌክሽን፣ የቆዳ ኢንፌክሽን፣ ማንኛውም አይነት ኢንፌክሽን ሰውነታችን ውስጥ ያለ አንድ ቦታ መወሰኑ ቀርቶ ወደ ደም ዝውውር ሲገባ ነው ሴፕቲሴሚያ የምንለው። ሌሎች ለሰውነት የሚያስፈልጉ ንጥረ ነገሮች በደማችን አማካኝነት ለተለያዩ ሰውነት ክፍሎቻችን እንደሚዳረሱት እነኚህ በሽታ አምጪ ተህዋሲያንም ካመረቀዘው ወይም ለበሽታ ከተጋለጠው የሰውነት አካል አፈት ልከው ወደ ደም ውስጥ ይገቡና በደም ውስጥ የሚዘዋወሩበት ሁኔታ የትኛውንም የሰውነት ክፍል ሊደርሱ የሚችሉበት ሁኔታ ይፈጠራል ማለት ነው። ትክክል ነው። በጣም ትክክል ነው ዶክተር ተዋበ። በምልክት ደረጃስ ምን የተለዩ ምልክቶች ይታያሉ? አንድ የሰውነት ክፍል ለበሽታ አምጭ ተዋሲያን ሲጋለጥ የሚታዩትን አይነት ምልክቶች፣ የደም ዝውውር ውስጥ በገባው የበሽታ አምጭ ተዋሲያን አማካኝነት የሚታዩትስ ምን ይመስሉ ይሆን? ብርድ ብርድ ማለት፣ ትኩሳት ሊኖር ይችላል። ልብ በፍጥነት መምታት፣ የትንፋሽ በፍጥነት መሆን ሊፈጠር ይችላል። የደም ግፊት መቀነስ ይኖራል። የሽንት መጠን መቀነስ ሊኖር ይችላል። ሰውነት ቆዳ ላይ ራሽ ሊፈጠር ይችላል። እንዲሁም ደግሞ ከእንደሚመጣበት እንደ መንስኤው ሁኔታ የሽንት ኢንፌክሽን ከሆነ መንስኤው የሽንት ኢንፌክሽን ምልክቶች ይታያሉ። ዶክተር ተዋበቅ ቀደም ብለው እንደ ገለጹልን ይሄ ለህይወት አስጊ የሆነ ቶሎም በህክምና ካልተረዳ ለህልፈት ጭምር ሊዳርግ የሚችል የህመም ሁኔታ እንደመሆኑ ከሌሎች ከተለመዱ ወይም ጊዜ ሊሰጡ ከሚችሉ የበሽታ አይነቶች የሰውነት ማመርቀዞች እንዴት መለየት ይቻላል? ትላል በሌሎችም ሊታዩ የሚችሉ ተመሳሳይ የህመም ምልክቶች ናቸው። ያሉት በምን ይታወቃል? ይሄ የደመቀነስ ወይም የሰውነት መመረዝ በሚሆንበት ጊዜ ሰዎች በጣም ትንሽ ኢንፌክሽን እንዳለው አይነት ህመም ሳይሆን ይታመማሉ። በሰውነታችን ውስጥ በጣም ድክም የማለት ነገር በቃ ትኩሳቱም ከፍተኛ ይሆናል። ብርድ ብርድ ማለቱም በጣም ከፍተኛ ይሆናል ልባችንን መምታት በጣም ይጀምራል። እንደ ቅድም እንደ ጠቀሱት ንፋሻችንን ሁሉ አፌክት ያደርጋልና እንደዛ በሚሆንበት ጊዜ ጊዜ ሳይሰጡ ወደ ህክምና መሄድ በጣም አስፈላጊ ነው። የትሪትመንት ውጤት የሚወሰነው በቶሎ ትሪት በመደረጉ ነው፣ ፈጥኖ በመረዳት ነው። ሌሎች ኮምፕሊኬሽንስ ሊፈጠሩ ስለሚችሉ ማለት ነው። የጠና የህመም ሁኔታ መታየቱ ከሌሎቹ ይለየዋል እና ያ ሁኔታ ሲከሰት አፋጣኝ ህክምናው የግድ ማግኘት ያለበት ስለሆነ ሰዎች በዛ ሊረዱ ይችላሉ። ይህ ሁኔታ ሳይረዳ ሲቀርብ የተባባሱ ሁኔታዎች ሊኖሩ እንደሚችሉ ጠቆም አድርገዋል። ምንድን ናቸው? ዋነኛው ኮምፕሊኬሽን የምንለው ሴፕሲስ የምንለው ነው። ሴፕሲስ ማለት ማለት ሰውነት የራሱ የሆነ በሽታን የመከላከል አቅም አለው። የሚያመነጫቸው ኬሚካልስ አሉ። ይህን ኢንፌክሽን ለመዋጋት የሚመነጩት ኬሚካሎች የሚፈጥሩት ሰውነት ላይ ያለው ለውጥ ሴፕሲስ እንለዋለን። ይሄ ነው ዋነኛው ኮምፕሊኬሽን። የሴፕቲሲሚያ እና ሴፕሲስ ሲኖር የደም ግፊታችን በጣም ይቀንሳል ከሚገባው በላይ መቶ ሀያ በሰማኒያ ከሆነ ኖርማሉ፣ የላኛውን ቁጥር ከ ዘጠና በታች ወይም ሲስቶሊክ ብላድ ፕሬሸር የምንለው ከ ዘጠና በታች ሊወርድ ይችላል። መተንፈስ ያቅተናል ሳምባችን ውስጥ የሚፈጠሩ ኢንፍላሜሽኖች ይኖራሉ የሰውነት መቆጣቶች አ ወይም ኤአርዲ ስንለዋለን ሳምባ ውስጥ የሚፈጠረውን እና በቂ ኦክሲጅን ወደ ተለያዩ የአካል ክፍሎቻችን እንዳይሰራጩ የሚያግድ አይነት ነገር ይፈጠራል ሳምባችን ውስጥም ወይም ሾክ ይፈጠራል ሾክ ቅድም የጠቀስኩት ደም ግፊቱ መውረድ ማለት ነው እና እነኚህ ነገሮች ጊዜ የሚሰጡ አይደሉ ወዲያውኑ ህክምና ያስፈልጋቸዋል የህክምና ውጤቱስ ምን ያህል አመርቂ ነው? አንድ ሰው ቀደም ብለው ከገለጹት ከዋናው ህመም ሁኔታ ከደም ምረስ በተለይ ደግሞ ወደ ተባባሰው የሰውነት አካላት በሙሉ በአንድ ጊዜ የመመረዝና የመቆጣት ሁኔታ ከተፈጠረ በኋላ ሰዎች ምን ያህል ለህክምና አጥጋቢ ምላሽ ሊሰጡ ይችላሉ? ቶሎ ሊያገግሙ ወይም ሊረዱ ከባሰም፣ አደጋ ህይወት ከማለፍም ሊድኑ ይችላሉ። አንዳንድ ጥናቶች አሉ። አሜሪካ የሚገኘው የብሔራዊ ጤና ምርመራ ድርጅት ወይም ኤን አይ ኤች በአመት ወደ አንድ ሚሊዮን የሚሆኑ የአሜሪካውያን በዚህ የደም መመረዝ እንደሚጠቁ ይገልጻል። ከነኚ ውስጥ ከ ሀያ ስምንት እስከ ሀምሳ ፐርሰንት ያህሉ የመሞት ይኖራቸዋል። ለዛ ነው በጣም በፍጥነት ትሪት መደረግ ያለበትና በፍጥነት ከታከመ አውትካሙ የተሻለ ይሆናል። አንዳንድ ለምሳሌ የሰውነት ሚዩን ሲስተማቸው ትንሽ የሆነ ሰዎች፣ ኤች አይቪ በሽታ ያለባቸው ሰዎች፣ በጣም አዛውንቶች፣ በጣም ህጻናት፣ እነሱ አይነት ሰዎች ወይም ዲያቢቲስ ያለባቸው ኢንፌክሽን የመቋቋም አቅማቸው ስለሚቀንስ እነሱ ላይ የበለጠ ኔጌቲቭ ይሆናል። አመርቂ ላይሆን ይችላል ውጤቱ። ዶክተር ተዋብ ይሄ ምናልባትም አንድ መሰረታዊ ጥያቄ እናነሳ ይጋብዛል ለዩናይትድ ስቴትስ ባለ ጠንካራ የሕክምና አገልግሎት መሰረት ባለበት በምርመራም ሆነ በሕክምና አማራጮቹ የተሻሉ ሁኔታዎች ባሉበት ሀገር በአማካይ ከ ሁለት መቶ ሰማኒያ ሺህ እስከ አምስት መቶ ሺህ የሚደርስ ሰው በዓመት ለኅልፈት የሚዳረግበት የህመም ሁኔታ እንደ ኢትዮጵያ ባሉ የሕክምና አማራጮችም ሆኑ ምርመራ ዘዴዎች በዚህ ደረጃ ባልተጠናከሩበት ምን ያህል የተለመደ ነው? በዚህ ህመም ሁኔታ ለኅልፈት መዳረግ በምርመራስ ቶሎ ሰዎች ይደረስባቸዋል ይዟል። ይታወቃል ወይ? በምርመራ መድረስ ይቻላል? አት ክሊኒካል የሆነ ዲያግኖሲስ መስራት። ክሊኒካል ዲያግኖሲስ ማለት ብዙ መሳሪያ ሳይፈለግ ማለት ምን እንደሆነ ለማወቅ መገመት ይቻላል። አንዳንድ የበለጠ ቴስቶች የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። እዚህ ሀገር ብቻ ማድረግ የምንችላቸው ሊሆኑ የሚችሉ። መልካም ዶክተር ተዋበ ከበደ በተደጋጋሚ የፕሮግራማችን ተባባሪ ዛሬም የደም መመረዝ ወይም ሴፕቲሲሚያ የተባለውን የህመም ሁኔታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። ሌላ መሰል የእርስዎ ሙያ የሚጠይቅ ጥያቄ ሲቀርብልን መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ስጥልኝ፣ አመሰግናለሁ አሉ። አሉላንና እንግዳውን ዶክተር ተዋበን እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ስርጭት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ ወደ 160 ሚሊዮን የዓለም ህዝብ ወይ በገዛ አገሩ ውስጥ ተፈናቃይ ሆኗል አሊያም ስደተኛ ሆኗል ከነዚህ መካከል አንዳንዱ አገር ውስጥ ያለውን አመጽና ጦርነት ሽሽት የተሰደደ ሲሆን ሌላው ረሃብና ቸነፈር ሽሽት የተሰደደ ነው። ይህም ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የተከሰተ ትልቁ የዓለማችን ሰብአዊ ቀውስ ተብሏል። ከሚፈናቀሉቱ መካከልም ገሚሶቹ ከ18 ዕድሜ በታች የሆኑ ሕፃናት ናቸው። ሲቪሎች ከቤት ንብረታቸው እንዲፈናቀሉ የሚያደርጉ ቀውሶች በእጥፍ የሚጎዱት ሕፃናትን ነው። ምክንያቱም ሰላማቸው ተጠብቆ የሚኖሩበትን አካባቢ ጥለው ሲሰደዱ በወደፊት ሕይወታቸው ላይም አሉታዊ ውጤት ያስከትላልና ከዚህ አኳያ የሚደረግ የሰብአዊ እርዳታም የሕፃናትን ሕይወት አስተማማኝ አያደርግም። ቀውሶች እየበዙ በሄዱ መጠን፣ ይላሉ በዩናይትድ ስቴትስ የዓለም አቀፍ የልማት ድርጅት የትምህርት ዲሬክተር ሮድሪጎዝ ፔሬዝ አያሌ ቤተሰቦች በአማካኝ ለሀያ ዓመታት ተፈናቃይ ይሆናሉ። ሕፃናት ከቤታቸው ተፈናቅለው ዕድሜያቸውን ያለ ትምህርት ይገፋሉ። ይህ በሚሆንበት ጊዜ ደግሞ አንድ ያልተማረ ለማኅበረሰቡም አንድም አስተዋጽኦ ያላደረገ ትውልድ አፈራን ማለት ነው። ዛሬ በሰላሳ አምስት አገሮች ውስጥ ዕድሜያቸው ከሦስት እስከ አስራ ስምንት ዓመት የሆነ ወደ ሰባ አምስት ሚሊዮን ያህል ሕፃናት አስቸኳይ የትምህርት እርዳታ ይሻሉ ለዚህ ነው ዩናይትድ ስቴትስ መንግስት ግጭት ባለባቸው አገሮች ያሉ ሕፃናት ትምህርታቸውን እንዲቀጥሉ የሚያስችል አዲስ ዕቅድ የጀመረው። ዛሬ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ስደተኞች የተቋረጠ ትምህርታቸውን እንዲቀጥሉና የሙያ ስልጠናም አግኝተው ወደ ስራው ዓለም የሚሰማሩበትን ሁኔታ ማመቻቸት የጀመረው። የዩናይትድ ስቴትስ ኤምባሲዎችና ቆንስላዎችም ከአካባቢው ትርፍ አልባ ድርጅቶች ጋር በመተባበር እነዚህ የሙያ ትምህርቶች የሚሰጡበትን ሁኔታ ያመቻቻሉ። ሕፃናት በማይመች ሁኔታ ውስጥ እንኳ ሆነው ትምህርታቸውን መቀጠል ይችሉ ዘንድ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ትምህርት ይቆይ አይባልም የተሰኘ ዘመቻ ጀምሯል። ትምህርትና አዳገት እያረፉ ነው የሚለውን ያረጀና ያፈጀ አባባል በሚቃረም መልኩ ማለት ነው። ግቡ ደግሞ ቀጣይነት ያለው ትምህርት ለመስጠት እንደሆነም ተመልክቷል። ለስደት የተዳረጉ ሕፃናት የትምህርት ዕድል ሊነፈጋቸው እንደማይገባ ማረጋገጥ አጣዳፊ የሆነ ጉዳይ ነው። ትምህርት ይቆይ አይባልም በሚል መርህ የሚካሄደው ዘመቻ ለትምህርት አስፈላጊ የሆኑ አቅርቦቶችን የሚያመቻች ነው ሲሉ በዩናይትድ ስቴትስ የዓለም አቀፍ የልማት አስተዳዳሪ ጌይል ስሚት አስገንዝበዋል። ዩናይትድ ስቴትስ ለትምህርት ይቆይ አይባልም የ20 ሚሊዮን ዶላር እርዳታ ሰጥታለች። ወዳጆቻችንና ሸሪኮቻችንም ሁሉ የሕፃናትን የወደፊት ዕድል ብሩህ ለሚያደርገው ለዚህ ዘመቻ ስኬታማነት እንዲረባረቡ ጥሪ እናደርጋለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ ተጠናቋል። በእኛ በኩል ሰላም ደህና ደሩ። ትግርኛ ይቀጥላል።